እንደምናምሽታቸዋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የሰብአዊ መብቶች ጉባኤ መንግሥት ለዲሞክራሲና ለብሔራዊ መግባባት ያለውን ቁርጠኝነት ሁሉንም የሕሊናና የፖለቲካ እስረኞች በመፍታት እንዲያረጋግጥ ጠይቋል። በማዕከላዊ ወንጀል ምርመራና በሌሎችም ስፍራዎች ዜጎች ከፍተኛ ጭካኔና ስቃይ እንደሚፈጸምባቸውም አስታውቋል። ሰመጉ ይህን መግለጫ ያወጣው የኢህአዴግ ብሔራዊ ድርጅቶች ሊቃነ መናብርት ረቡዕ ዕለት የሰጡትን መግለጫ መሠረት በማድረግ መሆኑን አስታውቋል። የፖለቲካ እስረኞች እንዲፈቱና ማዕከላዊ የተባለው እስር ቤት እንዲዘጋ መወሰኑ ሀገራዊ መግባባት እንዲፈጠር ያበረታታል ይልና ሆኖም አሁንም በፌዴራልና በክልል ማቆያዎች ተመሳሳይ የሰቆቃ ድርጊቶች እየተፈጸሙ ናቸው። ከዚህ በኋላም በአሰቃቂ ሁኔታ ምርመራ ያካሄዱ ሰዎችን መንግሥት ለፍርድ እንዲያቀርብ ሰመጉ ጥሪ አስተላልፏል። በዚህ ዜና ላይ ወደፊት ሰፋ ያለ ዝግጅት ይኖረናል። በደቡብ ሱዳን የኢንተርናል ክፍለ ሀገር የኤጲስቆጶስ ቤተ ክርስቲያን ሊቀ ጳጳስ ፖል ዩጉሱክ መንግሥት ሴቶችና ልጃገረዶችን በኃይል በሚደፍሩ ወታደሮች ላይ እርምጃ መውሰድ የመውሰድ ቁርጠኝነት የለውም ሲሉ ነቅፈዋል። አቡን ዩጉሱክ ለቪኦኤ እንደ ተናገሩት ወታደራዊ ባለስልጣናቱ አንዲት ነፍሰ ጡር ሴት በሽጉጥ አስፈራርቶ የደፈራትን ወታደር እስካሁን ይዘው ለፍርድ አላቀረቡም። ግለሰቡ የደረሰበት ስለማይታወቅ አሁንም እየዞረ ተመሳሳይ ወንጀል እየፈጸመ ሊሆን ይችላል ብለዋል። አቡን ይጉሶ አክለው እንዳስረዱት ወታደሩ ነፍሰ ጡሯን ሴት ሲደፍር ባሏ ፊት ለፊት ታስሮ በሌሎች ወታደሮች ይጠበቅ ነበር ሲሉ ክፉኛ አማረዋል። ፕሬዚደንት ሳልቫኪር ባለፈው ዓመት የካቲት ለመከላከያ ሚኒስትሩና ለጦር ኃይሉ ኤታ ማዦር ሹም የሰጡት መመሪያ በሲቪሎች አስገዳጅ ወሲብ ሲፈጸም ወይም በግድያ የተሳተፈ ወታደር ሲያገኙ እንዲረሽኑ ይፈቅዳል። በኢራን የመንግስቱ ደጋፊዎች ዛሬ ለአራተኛ ቀን በተከታታይ በመላ ሀገሪቱ ዙሪያ ትዕይንተ ህዝብ አካሂደዋል። ይህ የሆነው የዓለሙ ድርጅት ስብሰባ ያካሄደው የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ አስተዳደር የሸረበውን ሴራ ተከትሎ ነው ሲሉ የኢራኑ ውጭ ጉዳይ ሚኒስትር ከተናገሩ አንድ ቀን በኋላ ነው። የሀገሪቱ ቴሌቪዥን ጣቢያ የድጋፍ ሰልፎቹ በአሞል በሴምናም እንዲሁም በሻዳጋን ከተሞች በመካሄዳቸውንና የኢራንን ሰንደቅ ዓላማ የሚያውለበልቡ ሰልፈኞች ጸረ ዩናይትድ ስቴትስ ብሪታንያና እስራኤል መፈክሮች ሲያሰሙ አሳይቷል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬም የመገናኛ ብዙሃኑንና በማይክል ውልፍ የተጻፈውን ፋየር አንድ ፊሪ የተባለውን አዲስ ተንኳሽ መጽሐፍ አጥብቀው መንቀፋቸውን ቀጥለዋል። ትላንት ገበያ ላይ የዋለው ይህ መጽሐፍ የትራምፕ የመጀመሪያው ዓመት ፕሬዚደንትነት እንዳልሰራና እርሳቸውም እንደ ሕፃን ልጅ ስለሚያደርጋቸው ምናልባት የአእምሮ ሕክምና ሊያስፈልጋቸው ይችላል ሲል ያቀርባቸዋል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ሴናተር ራምፖል ለፓኪስታን የሚሰጠው እርዳታ እንዲቆም ያቀረቡትን ሀሳብ እንደሚደግፉ ትላንት ማታ በትዊተር መልእክታቸው አረጋግጠዋል። ራምፖል በቀጣዮቹ ቀናት አስተዋውቀዋለሁ ሲሉ የገለጹት የሕግ ረቂቅ ለፓኪስታን የሚሰጠው እርዳታ ቆሞ እዚሁ ዩናይትድ ስቴትስ ውስጥ ለተቋማት ለመንገድና ድልድይ ግንባታ ስራ እንዲውል የሚጠይቅ ነው። ለፓኪስታን ሲሰጥ የቆየው 1 ቢሊዮን 900 ሚሊዮን ዶላር ለወታደራዊ እርዳታና ፓኪስታን በአፍጋኒስታን ታሊባንና በአልካኒ አሸባሪ መረብ ላይ ወሳኝ እርምጃ መውሰዱ አስኪረጋገጥ ተይዞ ይቆያል ተብሏል። ፓኪስታን እርምጃውን ተቃውማለች። በመጨረሻም የሩሲያ ጠቅላይ ፍርድ ቤት የተቃዋሚው መሪ አሌክሲ ናቫልኒ በመጪው መጋቢት ፕሬዝደንታዊ ምርጫ እንዳይወዳደሩ የተሰጠውን ብይን አጽድቋል። ማዕከላዊ የምርጫ ኮሚሽን ቀደም ሲል ናቫልኒ መወዳደር አይችሉም ሲል ያገዳቸው የወንጀል ክሶች ቀርቦባቸዋል የሚል ምክንያት ሰጥቶ ነው። ዜናው አበቃ። ወቅታዊ የኢትዮጵያ ጉዳይ ውይይት። የሕይወት መጥፋት መታሰርና መፈናቀል ሲስተዋልበት የከረመው ሰሞንኛ የኢትዮጵያን ወቅታዊ ሁኔታ ሲያነጋግር ቆይተዋል። ዛሬ በዚሁ ዙሪያ የሚወያዩ ሁለት እንግዶችን ጋብዘናል። ሁለቱም የሕግ ባለሙያዎች ናቸው። ከአዲስ አበባ ወይዘሮ የትነበርሽ ንጉሴ በአካል ጉዳተኞች መብትና ደህንነት ተሟጋችነት ስራዋ ታዋቂና ለአያሌ ሽልማቶችም የበቃች ነች። ሁለተኛዋ ዞን ዘጠኝ የሚባለውን የኢንተርኔት አምድ ከመሠረቱት መካከል አንዷን፣ በዚህም ከተከሰሱት አንዷ ሶልያና ሽመልስ ከዚህ ከዋሽንግተን አካባቢ ያዋየቻቸው ቆንጂት ታየነች። እንደምናመሻችሁ እንግዶች በቅድሚያ ለቅዳሜ ውይይት ጊዜያችሁን ሰጥታችሁ ስለቀረባችሁ ሁለታችሁንም እጅጉን አድርጌ አመሰግናለሁ። ለእናንተም ለአድማጮቻችንም ይህን በዓል ለሚያከብሩ እንኳን ለብርሃነ ልደቱ አደረሳችሁ። እንኳን አደረሰን አደረሰን። ከትኩሱ ዜና ልነሳ። ጠቅላይ ሚኒስትር ኃይለ ማርያም ምህዳሩን ለማስፋት ስንል የፖለቲካ እስረኞች ይለቀቃሉ ማዕከላዊ እስር ቤትም ይዘጋል ብለዋል። ብዙዎች መልካም ጅማሮ ብለውታል። ሶሊያና፣ ጉዳዩ በቀጥታ ይመለከትሻልና አንቺን ላስቀድም። ዜናውን ስትሰሚ ምን ተሰማሽ? ያው እኔም መልካም ጅማሮ ነው ነው ያልኩት የፖለቲካ እስረኞችን መፈታት አስመልክቶ እንኳን ከዚህ በፊትም መንግሥት በተለያየ ጊዜ በተለያየ መልኩ አሁን ባለው አይነት ጠቅላይ ሚኒስትሩ ራሳቸው ወጥተው መግለጫ በመስጠት ወይም ፓርቲዎች ወጥተው መግለጫ በመስጠት ባይሆንም በተለያየ መልኩ የፖለቲካ እስረኞችን የመፍታት ትንሽ እንደዚህ የማድረግ አዝማሚያ ከዚህ በፊትም በመንግስት በኩል አለ። የአሁኑ ለየት የሚያደርገው ምናልባት አመጣጡ አይነት ይሆናል። ስለዚህ እሱ ብዙ ላይ ያስገርም ይችላል፣ እንደ ዜና ማለት ነው። ያው የማዕከላዊ ግን እዚህ ውስጥ መቀላቀል ትንሽ ግርምትን ፈጥሮብኝ ነበር። ያው ዞሮ ዞሮ የሚፈታው ሰው ቁጥር አነሰም በዛም፣ ማዕከላዊም ደግሞ ቢሆን ማዕከላዊ ራሱ እንደ ተቋም ምልክትም ስለሆነ በተለይ ከማሰቃየት ጋር በተያያዘ ሁለቱም በጎ ዜናዎች ናቸው የተሰሙት ብዬ ነው በአጠቃላይ የወሰድኩት ያው ዝርዝሩ ላይ ብዙ ጥያቄዎች ሊኖሩ ቢችሉ የት ነበርሽ? ምናልባት እንግዲህ በዋነኛነት እኔ ማሳያ ተግባራቱ ላይ ሳይሆን ዋነኛው መርሁ ላይ ወይም የፖለቲካ ምህዳሩን ማስፋት የሚለው ላይ በጣም ጥሩ ጅምር ነው ብዬ ነው የማስበው። ይህን ስል ሁለቱ እርምጃዎች ቀላል ናቸው በሚል ሳይሆን በዋነኛነት እነዚህ ነገሮች እንደ አንድ ማሳያ እንጠቀምባቸው ሆነው ግን የፖለቲካ ምህዳሩን ማስፋት አስፈላጊነት ላይ መንግስት እንደዚህ በጣም ግልጽ አቋም ውስጥ ሲናገር የሰማነበት ጊዜ ብዙ አይደለም እና እኔ በጣም ትልቅ እርምጃ ነው ብዬ የምወስደው የፖለቲካ ምህዳሩን ማስፋት አስፈላጊነት ላይ የጋራ ስምምነት መደረሱ፣ ያ ትልቅ ነጥብ ነው ብዬ አስባለሁ። በግሌ ገዢው ቡድን ይህን የእስረኞች መለቀቅ ዜና ከልቡ ከሆነ በአስቸኳይ በተግባር ተፈጻሚ ሊያደርገው ይገባል የሚሉ ማሳሰቢያዎችን የሚሰነዝሩም በርካቶች ናቸው። መንግስቱ ከአሁን ቀደምም ውጥረት ሲበረክትበት እስረኞችን ይለቃል እኮ ይሄ የነበረ ነው። ሁለተኛ ደግሞ ማዕከላዊ ብቻ ሳይሆን በሀገሪቱ ዙሪያ እስረኞች ላይ ሰቆቃ የሚፈጸምባቸው እስር ቤቶች አሉ፣ ሁሉም መዘጋት ይኖርባቸዋል የሚሉም አሉ። ለማንኛውም ወስዳለሁ ያለው እርምጃ በሀገሪቱ የህግ የበላይነትና በዲሞክራሲ ላይ እና እንዲሁም እነዚህ አልተከበሩም በሚል በየጊዜው በተለያዩ አካባቢዎች በሚነሱ ተቃውሞች እና ፍጥጫዎች፣ እንዲሁም ግጭቶች ላይ ምን አንደምታ ይኖረዋል? ሶሊያና፣ የህግ የበላይነት ላይ ለማየት። በእርግጥ ይሄ ነገር ሁል ጊዜም እንደምናየው እንግዲህ በጣም የተለመደ ነው። የገዢው ፓርቲና የመንግስት መቀላቀል በተለያዩ ቦታዎች ላይ ይታያል እና ትናንትና ማንደኛው ያየነው ነገር የሚመስለኝ እሱን ነበረ የምናስበው መንግስት ነው ሰዎችን የሚያስረው ስለዚህ የህግ ስርዓቱን በመንግስት በፌዴራል መንግስቱ ወይም በክልል መንግስቶች ስር ነው ብለን ብናስብም የእስረኞችን መፈታት ደግሞ መጥተው ደግሞ ያሳወቀን ደግሞ ኢህአዴግ እንደ ፓርቲ ነው እንደ መንግስት አልነበረም ትናንትና መግለጫውን ሲሰጥ ወይም ደግሞ እኔ እንደ ፓርቲ መግለጫ እንደሰጠ ነው የተረዳሁት እና ምናልባትም ተሳስቼ ሊሆን ይችላል ስለዚህ ከህግ አንጻር ከዚህ ውስጥ የሚነሳ መጀመሪያ ፓርቲው እንደ ፓርቲ በዛው መጠንም ደግሞ ልክ እንደ መንግስት ራሱ አንድ አይነት መሆኑን እና በሁለቱ መካከል ያለው የልዩነት መስመር በጣም የተቀላቀለ እንደሆነ በጣም አስቸጋሪ እንደሆነ ለመለየት ያሳያል። እንግዲህ ይሄ እንግዲህ ከህግ የበላይነት አንጻር የመሳሰሉት ነው። ምክንያቱም የፍርድ ቤት ስራ ላይ ጣልቃ መግባት፣ የፍርድ ቤት ሂደቱ ገለልተኛ እንዳልነበረ ቀጥተኛ ባልሆነ መንገድ ማመን የመሳሰሉትን ጉዳዮች ጋር አብሮ ስለሚያያዝ ማለት ነው። ስለዚህ ዋናው በተቋም ደረጃ እነዚህ የሁለቱ ጉዳዮች መቀላቀል አስተውያለው የህገ በላይነት አንጻር ነገር ግን ዞሮ ዞሮ ፖለቲካዊ መፍትሄ ተሰጠው ህጋዊ መፍትሄ በተለይ ህጋዊ መፍትሄ ከፍርድ ቤቶች ማግኘት በጣም አስቸጋሪ እየሆነ ስለመጣ ላለፉት ሶስት አራት አመታት በተለይ ከዚም በፊት ባሉ ብዙ ኬቶች ግን ደግሞ በቅርቡ ይህ ፖለቲካ እስረኞች ቁጥር በጨመረ ቁጥር ያለው ሁኔታ እየበዛ ስለመጣ የፖለቲካ መፍትሄ ቢሆን በፖለቲካ በኩል መሰጠቱም ቢሆን ጥሩ ነገር ነው መጥፎ ነው ማለት አይደለም ግን እሱን በደንብ ማየት ያስፈልጋል የህገ በላይነትን አስመልክቶ የፍርድ ቤቶችን ሚና የመንግስት ሚና የገዙ ፓርቲ ሚና የሚለው ነገር ሙሉ ለሙሉ የተቀላቀለ በት ደረጃ ላይ መድረሳችንን እና ቀውሱም ያለበት ሁኔታ እዛ ደረጃ ላይ መድረሱን ነው ያየንበት ነው ብዬ ነው የማስበው። በአጠቃላይ አሁን ያለው ሁኔታ ህግ በላይነትን አስመልክቶ ከዛ በተጨማሪ ምን ፋይዳ ይኖረዋል የሚለው ያው የፖለቲካ እስረኞች መለቀቅ በዋናነት ብዙ የብዙዎች የሚያነሱት የነበረ ጥያቄ ነበረ ለረዥም ጊዜ። ስለዚህ እሱ በጣም ጥሩ ነው። በተቻለ መጠን ደግሞ ይለቀቃሉ የሚባሉት የፖለቲካ እስረኞች ቁጥራቸው ባይታወቅም፣ እነማን እንደሆኑ ባይታወቅም መብዛታቸውና ከፖለቲካ ጋር በተያያዘ ጉዳዮች ሰዎች እስር ቤት አለመቆየታቸው የፖለቲካ ምህዳሩ ላይ ተጽዕኖ ይኖራል። ምክንያቱም እነዚህ ሰዎች ወጥተው ወደ ፓርቲያቸው ይመለሳሉ፣ እነዚህ ሰዎች ወጥተው በፊት ወደሚሰሩ ስራ ወደ መጻፋቸው ይመለሳሉ የሚል ትርጉም ነው ለን ያለው። ስለዚህ በዛ በኩልም የተወሰነ ተጽዕኖ ሊኖረው ይችላል። ግን ያ ማለት ሌሎች ሌሎች ጉዳዮችም ላይ ሁሉ ነገር አብቅቷል ተስተካክሏል ማለት አይደለም። ተያያዥ መሻሻል ያለባቸው ጉዳዮች አሉ፣ አፋኝ ህጎች የሚባሉት እስካሁን አሉ እና ጅማሮ ነው የሚያሳያቸው እነዚህ እንደዚህ አይነት ምልታዎች ይኖሩታል። ግን ተያያዥ ሌሎች ጉዳዮችም አብረው መነሳት አለባቸው ምህዳሩ ይበልጥ ይሻሻላል ለማለት እሺ የት ነበር መንግስት፣ ይህንን መልካም ጅማሮ የተባለለትን መግለጫ ለማጠናከር ምን ማድረግ አለበት? እንግዲህ እኔ በሁለት ዘርፍ ነው ነገሩ ነው ማየው አንደኛው በጣም ተስፋ ፈናቂ ሆኝ ሳየው መንግስት እንደዚህ አይነት በሮችን ሲከፍት አበረታች ናቸው እና ምናልባት ከበፊት ተሞክሮ ሰዎች ይህንን የሚያደርገው ከዚህ አንጻር ነው የሚሉ ነገሮች ቢኖሩም እንኳን ያው አንዳንድ ጊዜ ትንንሽ መልካም መስኮቶች ሲኖሩ እነዛን መልካም መስኮቶች ወደ ትልቅ በርነት የማሳደግም ኃላፊነት ያለብን ይመስለኛል። በተለይ እንደኛ ኢትዮጵያ ውስጥ ለምንኖር ሰዎች በቀጥታ ሁኔታዎችን ስትመለከቻቸው ትንንሽ መልካም ነገሮች በጣም ጥሩ እርምጃ ያስኬዳሉ። ይሄ ማለት ነገሩን ከጥርጣሬ አንጻር ማየት የለብንም የሚል አቋም የለኝም። ወይ በዛ መልኩ የሚያዩት ሰዎችም አቋም አከብራለሁ። ግን እንደዚህ አይነት ቅድም ሶሊያና እንዳስቀመጠችው የፖለቲካ እስረኞችን ለመርሳት መሞከር፣ ማዕከላዊን ለመዝጋት መሞከር እነዚህ ነገሮች ተጨባጭ እርምጃዎች ናቸው እና እንግዲህ ተፈጻሚነታቸውን ለማየት ገና በጣም ጊዜው ቅርብ ነው። ይህንን ውይይት በምናደርግበት ጊዜ በጣም ይደረጋል፣ አይደረግም፣ ዘግይቷል፣ አልዘገይም ለማለት ትንሽ ከባድ ነው። አጠቃላይ ግን ቀለብ የበላይ ምትቀር ተያይቶ እኔም በሶሊያን ሀሳብ የምጋራባቸው ለይተን ማየት ያለብን ነገሮች እንዳሉ ሆነው ነገር ግን እንግዲህ ምናልባት እነዚህ ነገሮች ከተጀመሩ እኔ የሚያስደስተኝ መጀመሩ ነው መቀጠሉን ለማረጋገጥ የሁላችንም ጥረት ሊኖር ይገባል ብዬ ነው የማስበው እና በተለይ መንግስት እንደ መንግስትን ማድረግ አለበት ብዬ ያስባለው እንግዲህ ኢትዮጵያ የጥቂቶች ሰዎች ሀገር አይደለችም። ጥቂቶች ብቻ የሚቆረቆሩላት ሀገር አይደለችም እና ቅድም እንደተባለው የምኅዳሩን ማስፋት ከልጅነት ጀመራል ከታችኛው ስልጣን እርከን ጀምረን ካልተወያየን አሁን ለምሳሌ የምታያቸው ብዙዎቹ ችግሮች ወጣት ችግሮች ናቸው። ዩኒቨርሲቲ አካባቢ የምታያቸው ነገሮች እንግዲህ ይሄ ወጣት ተወልዶ ያደገበትን አመለካከት ነው የሚያንጸባርቀው። ያም በጊዜያችን ተወልዶ ያደገበትን አመለካከት አንጸባርቀን፣ ግን ይሄኛው ደግሞ ይሄኛው ይሄ አመለካከት የዚህ ወጣት የዚህ ትውልድ አመለካከት ነው፣ እና ያ እንዳይሆን ሳስበው ትውልድ ላይ በጣም ትልቅ ስራ መስራት ያለበት ይመስለኛል። መከፋፈል ጉዳዩን ለጥቂቶች ብቻ መስጠት ወይም ጥቂቶችን ብቻ የጉዳዩ አሳቢ ተሳታፊ አድርጎ ከማሰብ ምናልባት ብዙዎችን ከብዙ መስመር ከብዙ ሀሳቦች መነሻ ማወያየት እና ለዚህ ደግሞ ተአማኒነትን እንዲፈጥር የሚገቡ ቃል ኪዳኖች በጊዜያቸው እንዲተገበሩ ማድረግ፣ የነዛን መተግበር የሚያመላክቱ አመላካቾች በግልጽ ማስቀመጥ፣ ለውጦችን እየለኩ ማስቀመጥ የሚጠበቅ ይመስለኛል። ምክንያቱም ቃል እየተገባለት ያልተፈጸመለት ሕዝብ ቢጠራጠር አይደንቅም፣ ነገሮችን ጥያቄ ውስጥ ቢያስገባ አይደንቅም እና ያንን ለመቅረፍ ተአማኒነትን የሚያጎለብቱ በጣም እነዚህ ትናንሽ የሚመስሉ ነገር ግን ትልልቅ ለውጥ የሚያመጡ ነገሮች ላይ መንግስት ዘርቶ መስራት አለበት ብዬ አምናለሁ። ሶሊያና፣ በዚህ ላይ የምታኪው ወይም ለየት ያለ አስተያየት አለሽ? አይ የለኝም። እሺ እንደምታውቁት እንግዲህ ቀደም ብሎም ማንስታችሁታልና በተለያዩ የሀገሪቱ አካባቢዎች ዘርን ክልልን ያማከሉ ግጭቶች፣ ጥቃቶች የተነሳ የሰዎች ሕይወት መጥፋት፣ መሳደድ፣ መፈናቀል ተደጋግሞ ከመነሳት ከመከሰቱ ብዛት ይህ አካሄድ ከወዲሁ ካልተገታ ከቁጥጥር ውጭ ይሆናል የሚል ስጋት የሚያሰሙ፣ የሚያንጸባርቁ ብዙዎች ናቸው፣ ከሀገር ውስጥም ከውጭም። የእስረኞች ይፈታሉ ዜናም መልካም ጅምር እየተባለ ያለው ከዚሁ ጋር በተያያዘ ነው። በእናንተ አስተያየት ሀገሪቱ ቋንቋን መሰረት ያደረገ ፌዴራላዊ አስተዳደር ለዲሞክራሲና ለሰላም ግንባታዋ ለእድገቷ ይበጃል ተብሎ ስራ ላይ ከዋለ ከነዚህ ሁሉ አመታት በኋላ ዘርን መሰረት ያደረጉ ግጭቶች የሚነሱት ለምንድን ነው? እንዳይባባስስ፣ እንዲገታ መላው ምንድን ነው ትላላችሁ? ሶሊያና ብሔርን መሰረት ያደረጉ ዘርን መሰረት ያደረጉ ሁን ሌሎች ግጭቶች የሚፈጠሩበት አንደኛው እና ትልቁ ምክንያት የሚመስለኝ መልሶ ወደ ዋናው ጉዳይ ይወስደናል። ግጭቶችን በሌላ መልኩ መፍቻ መንገዶች የሉም ሀገሪቷ ውስጥ። ስለ ግጭት አፈታት ማንም ሰው ስልጠና መስጠት አይችልም፣ ማስተማር አይችልም። መንግስት ወደ ሁሉንም ቦታ ግጭት አፈታት ላይ ራሱን ትልቅ ሚና ተጫዋች አድርጎ ለማቅረብ አቅሙም የለውም። በእነዚህ አይነት ጉዳይ ዙሪያ ትምህርት አልተሰጠም። ሲቪክ ማህበራት በእነዚህ አይነት ጉዳይ ዙሪያ መስራት አይችሉም። ተማሪዎች የሚወያዩበት ሌላ እድል የላቸውም። ከተመወያየት በራሱ በጣም አስቸጋሪ ተዋስኦ መምራት የሚችሉ ሚዲያዎች በጣም ጠበዋል። ስለዚህ እነዚህ እነዚህ ነገሮች አለመኖር ነው መጨረሻ ላይ ከረዥም ጊዜ በኋላ ተጠራቅሞ ተጠራቅሞ እታች ያለውን እንደዚህ አይነት አሁን ያለውን አይነት ቀውስ መንግስትም ራሱ እንዳመነው የተጠቀመው ቃል አሁን ያለውን አይነት ቀውስ እንዲፈጠር ያደረገው እና የፖለቲካ ምህዳር መጥበብ እዛ ላይ እንዲጫወቱ የምንፈልጋቸው አካላት ቁጥር በጣም ባነሰ ቁጥር የሚያመጡትም ተጽዕኖ በጣም እያነሰ እየተበደበ ይመጣል። ስለዚህ ችግሮቹንም ደግሞ በሁሉም በኩል በንግድ መንግስት ብቻውን በፌዴራልም ሆነ በክልል ተቆጣጥሮ አይችልም። በኋላ ውጤቶቹ እንደዚህ አይነት ይሆናሉ እና እኔ የሚመስለኝ በዋናነት ሁልጊዜም ተያይዞ መልሰን ሁልጊዜ ስንል እንደዚህም ፌዴራሊዝሙ እንትና እንደዚህ ነው እንደዚህ ነው ብለን ከመወቃቀስ ይልቅ ከፍ አድርገን ብናየው የጠበበ እንደዚህ ምንም መነጋገር ያለ ተንፈሻ የሌለበት ሁኔታ መሆኑ ነው እንደዚህ ውጤቶችን ያስከተለው እና እነዛ ግን እየተከፈቱ ቢመጡ ኖሮ ሰዎች ከግጭት ይልቅ በሌላ መልኩ ልዩነታቸውን ማስተናገጃ ማውሪያ ማስተንፈሻ እድል ይኖራቸው ነበረ። እና እንደኔ ቀጥታ ግንኙነት ያለው አገሪቷ ውስጥ ያለው የፖለቲካ ምህዳር በየጊዜው እየጠበበ ከመምጣቱ ጋር ነው ተያያዥ የሚሆነው ብዬ ነው የማስበው። እና እንደዛ ባይሆን ኖሮ ግጭቶቹን ቢኖሩም የሚፈቱበት መንገድ የተለየ ይሆን ነበረ ምናልባትም ደግሞ አይኖሩም ነበር። ምናልባትም ደግሞ ሰዎች ከመጋጫት ይልቅ ከግጭቶች ይልቅ ልዩነቶቻቸውን ቅሪታቸውን ግሬቫንሳቸውን በሌላ መልኩ ማቅረብ ይችሉ ነበር ብዬ ነው የማስበው እና ለእነዚህ ሁላ ነገሮች ዋናው ተጠቃሎ የሚሄደው ለእኔ ወደ ፖለቲካ ምህዳሩ ነው። የፖለቲካ ምህዳሩ ክፍት ቢሆን ኖሮ ሌሎች ሚና መጫወት ያለባቸው ሌሎች አካላት ሚና ይጫወቱ ነበረ። እንደዛ ባለመሆኑ ሁሉ ነገር በመዘጋጋቱ ቀጥታ ግጭት ይፈጠራል። ለዚህ ግጭት መፍትሄ ለመስጠትም ደግሞ ማንም አካል በዚህ ጉዳይ ዙሪያ አስተዋጽኦ ማድረግ የሚችልበት ሁኔታ የለም። አሁን ተማሪዎችም ማስተማር አይቻልም፣ ማሰልጠን አይቻልም። ግጭቶች እንዴት በተሻለ መልኩ መፍታት እንደሚችሉ ማሳየት አይቻልም። በሚዲያ ልናሳያቸው አንችልም፣ እሱ የለንም። በሲቪክ ማህበራት ልናሳያቸው አንችልም። የሲቪክ ማህበራት እንቅስቃሴ በጣም የተገደበ ነው። ስለዚህ ሁሉ መልሶ ችግሩ ተመልሶ እንደገና መንግስት ላይ ያርፋል። መንግስት እንደገና የፖለቲካ ምህዳሩን በማጥበቡ የሚመጣውን ችግር እንደገና መልሶ መፍታት ነው የሚያቅተው ና አዙሪት ነው የሚሆነው። እኔ እንደዛ ነው የማየው። እሺ፣ ሶሊያና፣ ገዥው ክፍል ራሱን ወደ ውስጥ እየተመለከተ መሆኑ ፍንጭ ይሰጣል ነገሮች እንደሚለወጡ። ምናልባት ከባድ ነው፣ እድል እንዳለ ይሰማኛል። ሙሉ ለሙሉ ጨለማ ነገር አይደለም። እድሎች አሉ። እነዚህን እድሎች ገዥ ፓርቲ በራሱ በውስጡ አይቶ ከውጭ ባለው ግፊትም የተነሳ ቢሆን ከፍተኛ ግፊት አለ። ላለፉት ሶስት አመታት የምናውቀው ነው። በተለያዩ ቦታዎች የተለያዩ ሰላማዊ ሰልፎች አሉ። ብዙ ሰዎች ሞተዋል። ብዙ ሰዎች ብዙ መስዋዕትነት ከፍለዋል። እና እነዚህ ጫናዎች ናቸው መንግስትንም ራሱን እና ውስጥ ያሉትንም ፓርቲዎች ራሳቸውን የትኛውን የህዝብ ጥያቄ መመለስ እንዳለባቸው በየትኛው በኩል መሆን እንዳለባት ለመወሰን ግዴታ አስገዳጅ ሁኔታ እንዲፈጠርባቸው ያደረገው እሱን መርሳት ያለብን አይመስለኝም። አሁን ገዥ ፓርቲ ውስጥ ያለው እንደዚህ አይነት ውይይት ራስን ወደ ውስጥ ሞከር የመሳሰሉት ከታች ከህዝብ በኩል ካለ ባለፈው ሶስት አመት እና በተለይ ደግሞ ባለፈው ሁለት አመት እና አንድ አመት ያለ ከፍተኛ የህዝብ ጫናን ተከትሎ የመጣ ነገር ነው ስለዚህ ለእኔ እድል ነው። እንደ እድል መንግስት እድሉን ከተጠቀመበት አሁንም ቢሆን የተለያዩ ለውጦች ማድረግ ይቻላል። አሁን ከተጀመሩትም ጋር ሰፋ አድርጎ ለውጦች ማድረግ ከተቻለ ለሀገሪቱም ይጠቅማል፣ ለማዳን ተስፋ አለው። ለራሱ ለገዥው ፓርቲ ደግሞ ለህልውናው በጣም የሚጠቅመው ይመስለኛል እና ኦፖርቹኒቲው እንዳለ አምናለው። በምን መልኩ ያንን ሊጠቀምበት ይችላል ገዥው ፓርቲ የሚለው ነገር ግን አሁንም ማየት ያለብን ነገር ነው የሚመስለኛው። ባለፉት ሀያ ስድስት ዓመታት እንዳየ ነው ብዙ ተስፋዎች ብዙ ጊዜ ተስፋ እየተደረጉ ከዛ እየመከኑ ከዛ ጊዜው እየተራዘመ እንደዚህ እንደዛ እያለን የመጣውና ከሱ ልምድ አንጻር በእርግጥ ትንሽ ተጠራጣሪ ሆኖ ማየት ሊያስፈልግ ይችላል። ግን በዛው መጠን እድል መኖሩን ደግሞ መካድም የሚቻል አይመስለኝም። እኔ እንደዛ ነው የምረዳው። እሺ፣ እየት ነበርሽ። እንግዲህ አገር ውስጥ እንደመሆንሽ አሁን መንግስት ወስዳለ ያለው የእስረኞች መለቀቅ ዜናና ወደ ውስጥ እያየሁ ነኝ ማለቱ ሶሊያና እንዳለችው እድል የሚፈጥር ይመስልሻል? ከዛ በፊት በፊት አንስተሽ ወደ ነበረው ጥያቄ መመለስ ፈልጋለሁኝ። ምንድን ነው ይሄን ያመጣው የሚለውንና ሶሊያና ካለችው ጋር ስማማለሁ። በብዛት ምንድን ነው ለመጠቅ ላይ የፈለግኩት አንድ ሰው አታደርግ ባልሽው ቁጥር የማድረግ ፍላጎቱ ይጨምራል

ስለዚህ ነገር አትስሩ፣ ስለዚህ ነገር አታስተምሩ የሚለው ክልከላ በበዛ ቁጥር ይመስለኛል የሰው የማድረግ ፍላጎት ይጨምራል። ይህ ነው አስበው። ለምሳሌ እንደ ሲቪክ ማህበረሰብ እዚህ ላይ አትስሩ፣ እንደዚህ አትበሉ የሚሉ በጣም ብዙ ክልከላዎችን ባለፉት አመታት ብዙ አስተናግድል እና እነዛ ክልከላዎች አማራጭ ሳይበጅላቸው ወይም ደግሞ ያለ ጊዜው የመጡ ናቸው ብዬ አስባለሁ። የሰው ልጅ አታደርግ ብለሽ በከለከልሽው ነገር ለዛ ነገር የበለጠ ሰዋዊ ፍላጎት እጅግ ይጨምራል። ለምሳሌ አንድ ሺህ በር የሚለውት ዘጠኝ መቶ ዘጠና ዘጠኝ ክፍት ኖሮ አንድ ዝግብት ኖር እዛ ዝጓ ላይ ነው ሰው ሁሉ የሚጋደለው። ዘጠኝ መቶ ዘጠና ዘጠኙን ዋጋ የሚሰጠ የለም። ስለዚህ ምናልባት የክልከላው ብዛት እራሳችን ራሷ መንግስት ያልከለከለውን ራሱ የተከለከለን የሚመስለን ለአማርኛው ሰልሰል ሽርሽ ባይነት ነገር ለራሳችን ህግ እናወጣለን። በቃ እኮ መንግስት አይፈቅድም፣ አይጠየቅም አሁን በጣም በጊዜ ሂደት ብዛት ለምን ብሎም አይጠየቅ ማህበረሰብ ፈጥረናል። ምንም ሲደረግ አይጠየቅም፣ ለምን አይባልም። እና የዛ ምክንያቱ ምንድን ነው? የዛ ምክንያቱ እንግዲህ ምንድነው? በቃ ከጊዜ ከክልከላዎቹ ብዛት መንግስት ከሚያወጣቸው ክልከላዎች በተጨማሪ ራሳችን የሚያስቀመጥናቸው ክልከላዎች አሉ። በዛው መጠን ደግሞ በጣም ተቸግረን ነበር። እኛም ራሱ በጣም ፈጠራ የታከለበት ኢኖቬቲቭ የሆነ መንገድ ብዙ ተከተልናል ብዬ አላም። እንደ ህዝብም ሳስብ ኢትዮጵያ ህዝብ በጣም የተለያየ ነው። ብዙ ሀኖ ተማረረው የምትዋለች ግን አሁንም እኔ የሚያስበኝ ይሄ ወጣቱ ሳይጠይቅ የሚመጣው እንዳለችውም ሶሊያና ምናልባት ለመጠየቅ የተዘጋጁ መዋቅሮች መጠየቅ መለማመድ አልተለመደም። በቃ ሴክስ መምህር የሆነ ነገር ሲያደርግ ህግ ነው በቃ ነው። ምናልባት እኮ የእሱ ልድ ዩኒፎርም ሳይለብስ መግባቱ ሊሆን ይችላል። እና እንዲህ አይነት ህግ የማይጠየቅበት ማህበረሰብ መፍጠር የሚያሰጋ ነገር ነው። ስለዚህ አሁን እኛ ድሮ ስንማር ለምሳሌ አብዲስ አጋይ ሁላችንም ዘግና ብለን የተማርነው ወለቃነዞ እንዲህ እንዲህ እንትን ተብሎ በዚህ በክር እንትን ተብሎ ያ የምትማዩ ነገር ከልጅነትሽ ጀምሮ አንቺ ውስጥ ይቀረጻል። ለምን ብለሽ ትጠይቂያለሽ? ማን እንዲህ ይሆንልኝ ዋጋ ትሰጪዋለሽ። አሁን እኔም ይመስለኝ አሁንም ስጋት ነው። ባለፉት ዓመታት ያስተማርነው ትምህርት አሁን ወጣቱ ላይ እየተንጸባረቀ ነው። ምናልባት እንግዲህ ቀጣይ ትላለ ወይ? እነዚህ ነገሮች ሰዎች ምን ይፈጥራሉ? በጣም በእርግጠኝነት ጥሩ ስሜት ይፈጥረዋል። ምክንያቱም አሁን በተለይ ኢትዮጵያ ውስጥ የምንኖር ሰዎች በየቀኑ ምንድነው የሚሆነው፣ ምንድን ነው ያለው፣ ጠቅላይ ሚኒስትሩ ጋር ቴሌቪዥን በወጡ ቁጥር ወይም ሌላ የመንግስት መግለጫ በተሰጠ ቁጥር ከማንኛውም ጊዜ ነቅተን ነው በተለይ የምንከታተለው። ምክንያቱም ያው ምትኖሪባት ሀገርሽ ናት እና አማራጭ ሀገርም የለሽም እና ተከታጠያለች ለህዝቡ እንግዲህ ዳልኩሽ የህዝቡን ሁኔታ ለመግዛት ተፈጻሚነቱን የሚያሳዩ ተጨባጭ ተግባራት ማሳየት ይጠበቅባቸው ይሆናል እንጂ ትልቅ ነገር ነው። ምክንያቱም እንግዲህ በዚህ በእስር ቤት ምክንያት በእስር ህይወት ምክንያት እንደም አንድ ቀንድ ነበረ የምንለው የኢትዮጵያ ህዝብ ሶስት ይከፈላል። ለ በጣም ብዙ ሰዎች ታስረዋል እና ያ እንግዲህ ከልታችንን መቀየያ የምህረት ምህረት ማቻት አንዱ አንዱ አንዱ ማሳያ ነው እና ግን አሁንም በጣም ሰፋፊ ነገሮች ይቀራሉ። በተለይ የእርስበርስ መነጋገር ካልተጀመረ ቅድም ሶሊያራ እንዳስቀመጠችው ምህዳሩ ካልሰፋ አንተ ውጣበት የተባለ ተመዳድበሽ ትንሽ ትንንሽ ቡድኖች በቀጠሉ ቁጥር አሁንም ኢትዮጵያ እንደ ሀገር በጣም የሚያሰጋት ነገር ይሆናል እና እኔ ለገዢ ፓርቲ እንደ ትልቅ እድል ይሆናል ብዬ ማስበው ወይም ለመንግስት ለኢትዮጵያ እንደ እድል ይሆናል ብዬ ማስበው ይህንን ምህረት ማድረግ አንድ ትልቅ ነገር ነው፣ አስፈላጊ ነው። ግን በቂ አይደለም። ከዚህ ምህረት በተጨማሪ መንጣት ያለባቸው መከፈት ያለባቸው ብዙ በሮች አሉ። አሁን ሰው ታስኖ ታስኖ ስለቆየ ነው። ከባድ ቡ የሚያልፍ በሽታ ካንሰር ይሆናል በጊዜ ካላስተመምሹ እና ያንን በጊዜ የማስተንፈሻ የማስተመሚያ ስርዓቶቹን አብሮ ሊያመጣቸው ይገባል ብዬ አስባለሁ። እና እንደ ሀገር ምግ ነው፣ ወሳኝ ጊዜ ነው። ኢትዮጵያ መስቀለኛ መንገድ ላይ የምትቆምበት ጊዜ ነው። ምክንያቱም እኛ የራሳችን ብቻ አይደለም፣ በጎረቤትም አካባቢ በጣም ብዙ ጦርነቶች አሉ እና እነዛ ለጎረቤቶቻችንም ለሌሎች ጠላቶቻችንም ወጪ ቆጣቢ ጦርነትን መክፈት ለማንም ሰው የሚጠቅም አይደለም። ስለዚህ ብዙዎቻችን እንግዲህ ልጆችም ልጆችም ወልድ እናሳድጋለን እና ሰላም ወጥቶ መቅባት ማንም ሰው የሚጠላው ነገር አይደለም። ግን እንደዚህ አይነት አጋጣሚዎች ሲፈጠሩ ይህ ወቅታዊው ችግር ላይ ሳይሆን ትኩረት መደረግ ያለበት መሰረታዊው ያንን ችግር የያዘውን ስሩን የዛፉን ስሩን ማየት ጠቃሚ ነው ብዬ አስባለሁ። እና በዚህ ሂደት ደግሞ አሸናፊና ተሸናፊ አይኖርም ብዬ ነው ማስበው በሀገር ጉዳይ እገሌ የተሸነፈ ምክንም እኛ ወንድማማቾች ነን። አሁን በዚህ እንትም የውጭ ሀገር የውጭ ባልቃ ገብነት አናይ እና እኔ መሸነፍ እራሱ ጀግንነት ነው በዚህ ሂደት ውስጥ ብዬ ነው ማስበው እና ሀገሪቷ አሁን ባለችበት ጊዜ ይህንን ሁኔታ እንደ ድል ተጠቅመው ያልተሞከሩ ሌሎች እንልሽ አናነሳቸው የምንላቸውን ነገር ግን ለእኛ ለህዝብ ከጠቀሙ ንግግር፣ ለህዝብ የሚጠቅም ከሆነ እንኳን ሌላ እኮ ማየት ሰጭ አልሻለ እንዲ እንኳን ጊዜ ለመነጋገር ጊዜ። ስለዚህ እኔ ብዙ ተጨማሪ በሮች መከፈት አለባቸው። እነዚህ ገና ማስተንሰሻ መስኮቶች ናቸው፣ ጥሩ ናቸው፣ ግን ማደግ አለባቸው ብዬ አስባለሁ። እና ልክ ነው፣ ወሳኝ ጊዜ ነው። ለመንግስት ብቻ ስለምንለዝም እንደምከትም ያው እንግዲህ ከመንግስቶች እኮ በጣም ብዙዎቻችን የምንኖርባት ኢትዮጵያን ኢትዮጵያውያንንና አጥብበን የመንግስት ብቻ አድርገን ኢትዮጵያ ልናያት ስለማይገባ ለሁላችንም ወሳኝ ጊዜ ነው ብዬ ነው አስበው። እና በተለይ ንግግር መለመድ አለበት፣ መነጋገር አለብን። ሶሊያና የት ነበርሽ ባለችው ላይ ያለሽ አስተያየት ልክ ነው። በጣም አስፈላጊ ነው። ያው እንደዚህ አይነት ብዙ ውስብስብ ችግሮች ሲኖሩ አንድ አቅጣጫ ብቻውን መፍትሄ አይሆንም። መነጋገር መፍትሄ ነው። የመንግስት ተቋማዊ ለውጥ ማድረግ መፍትሄ ነው። የፖለቲካ እስረኞች መፈታት መፍትሄ ነው። ውይይት መፍትሄ ነው ብዙ አቅጣጫዎች አሉት። ምክንያቱም አሁን ያለንበት ሁኔታ ውስብስብ ነው እና እንደተባለ ሁሉ ጊዜ በፖለቲካ ብቻ መንግስት ይሄን ይሄን ይሄን ስላደረገ የሚባሉ ነገሮች በእርግጥ ሚናው ትልቁ ቢሆንም፣ በሌላው መልኩ ደግሞ በእኛም በኩል ያለው ሚና መታየት አለበት እና አገሪዙ ይዞ ካለችበት ውስብስብ ችግር አንጻር በጣም ብዙ አይነት መፍትሄ ሀሳቦች አሉ። ሁሉም ደግሞ በዛ ውስጥ መታየት አለባቸው መካተት አለባቸው። ሁላችንም በምናውቀው መልኩ በየልምዳችን በምንሰራበት አካባቢ ባለን ሚላ ላይ እሱን ነው መጫወት ያለብን እና በጣም ነው የምስማማው። ቤት ነበር እሺ ባለችው ትክክለኛ ሀሳብ ነው። እንግዲህ ከጊዜ አንጻር እዚህ ላይ መግታት ሊኖርብኝ ነው። ወደፊት ግን ሁለታችሁ ወጣት የህግ ባለሙያዎች በተለያዩ ርዕሶች ዙሪያ በእንግድነት ልጋብዛችሁ እጅጉን አድርጌ ነው የምፈልገው ጊዜያችሁን እንደምትቸሩኝም ተማመናለሁ። የት ነበርሽ ንጉሴና ሶሊያና ሽመልስ ስለ ጊዜያችሁ በጣም አመሰግናለሁ። በድጋሚ መልካም የገና በዓል እናመሰግናለን። መልካም በዓል። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። አድማጮቻችን ወደ ሙዚቃ ቃና ነው መወስዳችሁ። በነገራችን ላይ መግቢያው ላይ እንዳልኩት አሁንም ደግመን እንላለን፣ የና ንጉሡ መልካም የገና ዋዜማ ነገ እሁድ ልዩ የገና ፕሮግራም ስለሚቀርብ የእናንተ ማስተያየቶች ተካተውበታል ማለት የእንኳን አደረሳችሁ ሰላምታ አሉበትና ሁሉንም እያጣጣማችሁ በዓሉን እንድታከብሩ ከወዲሁ ጋብዛለሁ። አሁን የሙዚቃ ቃና ሰላም ሰላም ሰላም። ጤና ይስጥልኝ የተከበራቸው የሙዚቃ ቀን አድማጮች፣ እንደምንሰነበታችሁ፣ እንደምናመሻችሁ፣ ለሳምንቱ የክብር ሰላምታ ከስቱዲዮ አስራ አራት ከአንገቴ ጎንበስ ብያለሁኝ። ገና ዋዜማ ምሽት ላይ እንገኛለን። በዓሉን ለምታከብረው በመላው ዓለም ለምትገኙ አድማጮቻችን በሙሉ መልካም የገና በዓል እየተመኘሁኝ ሃፒ ክሪስማስ እያለች ሰሊን ዲዮን በምትጫወተው ዜማ ነው የምሽት ፕሮግራማችንን የምንጀምረው። ሃፒ ክሪስማስ እያለች የተጫወተችልን ሰሊን ዲዮን ነበረች። የነገውን በዓል ለምታከብሩ አድማጮቻችን በሙሉ መልካም ገና፣ ሜሪ ክሪስማስ ላለሁኝ። ሃብ ዩርሰልፍ ሜሪ ሊትል ክሪስማስ ይለናል። በመቀጠል ማይክል ቦብሌ ሜሪ ሊትል From now on, our troubles will be out of sight. Have yourself a merry little Christmas. Make the tight gay. From now on, our troubles will be miles away. Here we are, as in olden days, happy golden days of yours. You are dear to us, gather near to us once more through the years we all will be together if the fates allow hang a shining star. yourself a merry little Christmas now Near to us, gather near to us once more. Through the years, we all will be together. If the fates allow, so hang a shining star above the. High Myself, a merry little Christmas. yourself a uh, merry little Christmas. yeah. tachaw talan Yeah, Canada items I, Michael Bublé. in upper. mo Merry Christmas, baby. Tila Shirley Crow. Merry Christmas. Baby. ሜሪ ክሪስማስ ቤቢ የተሰኘውን የሸርሊ ክሮን ዜማ ነበር ያደመጥነው። በመቀጠልም ደግሞ ሜሪ ክሪስማስ ቤቢ የተሰኘውን የቢቢ ኪንግን ዜማ እናደምጣለን። beneath the mirror ሜሪ ክሪስማስ ቤቢ የተሰኘውን የቢቢ ኪንግን ዜማ ነበር እያደመጥ ነው። ቀጥለን ደግሞ የምናደምጠው ኦል አይ ዋንት ፎር ክሪስማስ ዚዮ የተሰኘውን የመሪያ ኬሪን ዜማ ይሆናል ነው። ሳምንት ክሪስማስ እዚ ዩ የተሰኘውን የመራያ ኬሪን ዜማ ነበር ያደመጥነው። ዚስ ኢስ ክሪስመስ የተሰኘውን የድሩ ሄሎን ዜማ ነው ቀጥለን የምናደምጠው ከደምጥ ነው ዜሴስ ክሪስማስ የተሰኘውን የድሩ ሄሎን ዜማ ነበር። በመቀጠል ደግሞ ሜሪ ክሪስማስ ዳርሊንግ ትለናለች ቬናሳ ዊሊያምስ። ሜሪ ክሪስመስ ዳርሊንግ የተሰኘውን የቨናሳ ዊልያምን ዜማ ነበር ያደመጥ ነው። የተከበራቸው ሙዚቃ ቃን አድማጮች አብራችሁ ስለቆያችሁ እያመሰገንኩኝ በአሉን ለምታከብሩ አድማጮቻችን መልካም ገና እየተመኘው ሀብ ዩር ሰልፍ ሊትል ሜሪ ክሪስማስ በተሰኘው የሉተር ቫንድሮስ ዜማ አሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን ነኝ። በእኔ በኩል ቻው። Have yourself a merry little Christmas. Let your heart be light. From now on, our troubles will be out of sight. yourself A merry little Christmas Make the youth